የትራምፕን የግድያ ሙከራ ተከትሎ ደጋፊዎቻቸው ይበልጥ ተነቃቅተዋል። የቀድሞ ፕሬዚዳንት ዶናልድ ትራምፕ የግድያ ሙከራ በተደረገባቸው በሁለተኛው ቀን ዛሬ ሰኞ በሚጀመረው የፓርቲያቸው ጉባኤ ላይ ይሳተፋሉ። ከዛሬ ሰኞ እስከ ሐሙስ የሚካሄደውና እርሳቸውን በይፋ ፕሬዚዳንታዊ እጩ አድርጎ የሚመርጠውን ጉባኤ ሙሉንም አራቱንም ቀናት እንደሚሳተፉም ታውቋል። ትራምፕ የግድያ ሙከራ በተደረገባቸው ማግስት ትላንት እሁድ ጉባኤው በሚካሄድበት በሚልዋኪ ገብተዋል። የአሜሪካ ድምጽ ዋሽንግተን ከፍተኛ ዘጋቢ ካሮላይን ፐርስቲ በሚልዋኪ ውስካንስን በመገኘት የግድያ ሙከራው ድንጋጤን ተከትሎ የትራምፕ ደጋፊዎች እንዴት እንደ ተነሳሱ ተመልክታለች። እንግድ ወልዴ ያቀርብልናል። በውስካንስን ግዛት መልዎኪ በሚደረገው የሪፐብሊካኑ ፓርቲ ጉባኤ ላይ ለመታደም የተሰባሰቡት የትረምፕ ደጋፊዎች ባለፈው ቅዳሜ ከተፈጸመባቸው የግድያ ሙከራ በመትረፋቸው ሲጸልዩ ተስተውሏል። ፕሬዚደንት ትራምፕ ከቅዳሜው ግድያ ሙከራ ማግስት ትናንት እሁድ ሚልዎኪ ገብተው አድረዋል። የግድያ ሙከራውን ተከትሎ ነገሮች ሁሉ እንደተቀየሩ አንዳንድ የጉባኤው ተሳታፊዎች ተናግረዋል። ሂላሪዮ ዲሊዮን የሚልዎኪ አውራጃ የሪፐብሊካን ፓርቲ ሊቀመንበር ናቸው። የምርጫ ዘመቻው አካሄድ በሙሉ ተቀይሯል። መልእክቱም በሙሉ ተቀይሯል። አንድ ግለሰብ እጯችንን ሊገድል ሞክሮ ነበር። ትራምፕ የግድያ ሙከራ ሊፈጽም የሚሻ ግለሰብ ከዕለት ተዕለት ጉዳያቸው እንደማያናጥባቸውና የጊዜ ሰሌዳቸውን እንደማይቀይሩ ትሩት ሶሻል በተሰኘው ማኅበራዊ ሚዲያቸው ላይ መልእክት አስፍረዋል። ኤሚ ደኩሉ በጉባኤው ለመሳተፍ ምዙሪን ወክለው ተገኝተዋል። አንድ ነገር እርሳቸው ላይ በተፈጸመ ቁጥር የማሸነፋቸውን ነገር ይበልጥ እያጠነከረው ነው። ዝና ያላቸው የሆኑ ነው። በአንድ ሆቴል የተሰባሰቡት የደቡብ ካሮላይና ወኪሎች ደግሞ የግድያው ሙከራ ይበልጥ እንዳጠናከራቸው ተናግረዋል። በግድያ ሙከራ ወቅት ትራምፕ የቀኝ ጆሮአቸውን ጥይት የጨረፈው ሲሆን ወዲያው ብድግ ብለው የቀኝ እጃቸው እንደጨበጠ ወደ ላይ አንስተው ታገሉ ሲሉ ተስተውሏል። የግሪንቪል አውራጃ የሪፐብሊካን ፓርቲ ሊቀመንበሯ ኢቮን ጁሊያን የትራምፕን የዛን ቅጽበት ሁኔታ እንዲህ ይገልጹታል። ደም በፊታቸው ላይ እየወረደ ትግሉን ቀጥሉ ሲሉ የሚታዩበት ምስል፣ ከኋላቸው ያለው ሰማያዊ ሰማይ፣ የአሜሪካ ሰንደቅ ዓላማ፣ ይህ ሁሉ ወደፊት ሁሌም የሚኖር ነው። የግድያ ሙከራ ፈጽሟል የተባለው ግለሰብ ኤአር የተሰኘውንና የጅምላ ግድያ ለመፈጸም ተመራጭ የሆነውን ጠመንጃ እንደተጠቀመ ታውቋል። በጉባኤው ላይ ለመታደም የተሰባሰቡት ወኪሎች ጠመንጃው ቅዳሜ ዕለት በትራምፕ ላይ የግድያ ሙከራ ለማድረግ መዋሉ ፓርቲው በመሳሪያ ቁጥጥር ላይ ያለውን አቋም አይቀይርም። ደቡብ ካሮላይና ግዛትን በመወከል የተገኙት ቤኪ ማክሎሌን የጦር መሳሪያ አደገኛ መሆን አይደለም፣ መሳሪያ መታጠቅ የማይገባቸው ሰዎች እጅ መውደቁ ነው ችግሩ። ፕሬዚደንት ባይደን ትላንት እሁድ ባስተላለፉት መልእክት አሜሪካውያን ልዩነታቸውን መፍታት ያለባቸው ድምፅ በመስጠት መሆን እንዳለበትና ኃይል መጠቀም መፍትሄ እንደማይሆን ተናግረዋል። የፕሬዝደንቱ የጥበቃ ኃይል ለሆነውና ሲክሬት ሰርቪስ በመባል ለሚታወቀው ኃይል በሪፐብሊካኑ ጉባኤ ላይ የጥበቃ አሰራሩን መልሶ እንዲያጤን ትዕዛዝ እንደሰጡም አስታውቀዋል። ዴብራ ማኒንግ ሌላዋ የጉባኤ ተሳታፊ ናቸው። ጥበብ ወደ ተሞላው አካሄዳችን መመለስ አለብን። እየሆነ ያለውን መጥፎ አካሄድ ማቆም አለብን። የተካሄደውን የግድያ ሙከራ አስመልክቶ አንድ የጉባኤው ተሳታፊ ለቪኦኤ እንዳሉት የዚህ ዓመቱ ጉባኤ መሪ ቃል አሜሪካንን እንደገና ከአደጋ የተጠበቀች እናድርግ የሚል እንዲሆን ሀሳብ አቅርበዋል አሜሪካንን እንደገና ታላቅ እናድርግ የሚለውን የትራምፕን የምርጫ መሪ ቃል ለወጥ በማድረግ ካሮሊን ፐርሱቲ ከሚልዎኪ ላከችው ዘገባ እንግዲህ ወልነኝ ዋሽንግተን ዲሲ